ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። ሶሊያና ሽመልስ የኢትዮጵያ ብሔራዊ ምርጫ ቦርድ ቃል አቀባይ ትግራይ ውስጥ ያለው ምርጫ በእርግጥ በዘንድሮ በሰኔ 14ቱ አልተካተተም። ያ መች ሊካሄድ ይችላል? በእርግጥ ወሳኙ የጸጥታው ጉዳይ ነው። በዚህ ዓመት መጨረሻ ላይ ለማድረግ ወይስ በመጪ 2014 ላይ ለማድረግ ነው ያለው እሳቤ በአሁኑ ወቅት። ከዛ ባሻገርስ ተቀራራቢ የሆነ ድምፅ ቢመጣ የትግራይ ክልል ከሳይታከልበት እዚያ ያሉ የምክር ቤት ወንበሮች፣ አንድ ፓርቲ አብላጫ ወንበሮች አግኝቷል ብሎ ለመወሰን እና መንግስት እንዲያቆም ለማድረግ አዋ ህ ሁኔታዎችን አይፈጥርም። ሊፈጥር ይችላል ማለት እም ቁጥሮቹ ትግራይ ክልል ሰላሳ ምናምን መቀመጫዎች በማይጨምር ሁኔታ በጣም ኮምፕቲቲቭ ከሆኑ ውድድራቸው ከፍተኛ ከሆነ መንግስት የመስረት ሂደቱን ያው ለሌሎች መንገዶች ሊያስገደድ ይችላል። ኖርማሊ ግን ያው በጣም ኮምፕቲቲቭ ሲሆን መንግስት መስበሳ ይቻል እንደሚታወቅ ነው። ፓርቲዎች እርስ በርሳቸው ተነጋግረው መንግስት የሚመሰሩትበትን መንገድ ነው የሚያስቡት ኖርማል ዴሞክራሲ ያደርግ በዛም ሊሄድ የሚችልበት እድል ሊኖር ይችል ይሆናል። ግን በእኛ በኩል ያው የትግራይ ክልል ምርጫ እንዳለ ነው ከዚህ ቀደምም ዋናው የዚህ ጊዜ ሰሌዳ ውስጥ አላካተት ነው ያላካተትንበት ምክንያት ሁለት ነው። ያው የመጀመሪያው አካባቢ ያለው የጸጥታ ሁኔታ ለምርጫ በጣም የተረጋጋ መሆን አለበት። ምርጫ ባልተረጋጉ ሁኔታዎች ውስጥ ማካሄድ የሚቻል ነገር አይደለም። ሁል ጊዜ ስለሚያስቸግር፣ ጥንቃቄም ስለሚፈልግ በራሱም ደግሞ የራሱ አይነት ከውድድር የሚመነጭ ከኮምፒቲሽን የሚመነጭ ሀይለኛ ውድድር እና ፖላራይዜሽን ውስጥ ሊያመጣም ስለሚችል ማለት ነው። ያው የሌላኛው እንደምታውቀው ግጭት በሌለባቸው አካባቢዎች ግጭት ባለባቸው አካባቢዎችም የመንግስት መዋቅሮች ለምርጫ አይነተኛ ሚናን ያላቸው በየቦታው ምርጫ ቁሳቁሶች ማድረስ ምርጫን ተግባራዊ ለማድረግ በዛ በኩል ያው የክልሉ መስተዳደር ትግራይ ክልል መስተዳደርም ይህንን ድጋፍ መስጠት የሚችልበት ሁኔታ ላይ አልነበረም፣ እኛ የጊዜ ስሌዳውን ስናወጣ። ስለዚህ በዛው ነው እንግዲህ ተወስኖ የቀረው ማለት ነው። ከሰኔ አስራ አራት በኋላ ያለው የቀሩ ምርጫ ያልተካሄደባቸውን የአገሪቱ ክፍሎች እንዴት እናደርጋለን የሚለውን እንግዲህ አይተን የሚወሰን ከሆነ በዛን ጊዜ የትግራይ ምርጫ ፖስብሊ መቼ ሊደረግ ይችላል የሚለውን ነገር እንግዲህ ቦርዱ አይቶ የሚወስነው ነው የሚሆነው። እስካሁን ድረስ ግን በዚህኛው ዓመት መጨረሻ ነው ወይም በሚቀጥለው ዓመት መጀመሪያ ነው የሚለው ውሳኔ በእኛ በኩል ገና አልተደረሰበትም። አይ ቲንክ አይተው የቦርድ አመራር አባላት የቀሩት አካባቢዎች ላይ የሚደረጉ ምርጫዎች መቼ ቢደረጉ ይሻላል፣ እንዴት ነው የምናስፈጽማቸው የሚለውን ነገር አይተው የሚወስኑበት ነገር ነው የሚሆነው። ግን ስንነሳ፣ ቀደም እንዳልከው መነሻ ሀሳባችን እያነበረ የነበረው የጸጥታ ሁኔታ ተጨማሪ ሎካል የመንግስት አስተዳደርም ክልሉ ለምርጫ ድጋፍ ማድረግ ሙሉ አቅም ላይ ስላልነበረ ነበረ ወደዚህ የመጣ ነው። አሁንም የጸጥታ ሁኔታው ከተሻሻለ እና እነዚህ ምርጫ ለማስኬድ ድጋፍ የሚገኝበት መንገድ ካለ ያው ምርጫ የማይከናወንበት ምንም ምክንያት የለም። ጊዜውንና እነዚህ ጉዳዮች ተሻሽለዋል ወይስ አሰስመንቱን አከናውነው ተስተካክለዋል የሚለውን ነገር አይ ቲንክ ከዛ በቦርዱ በኩ የሚወሰንበት አንዱ ጉዳይ ይመስለኛል። ግን እስካሁን የተቀመጠ ይሄ ነው የሚባል በዚህ ዓመት መጨረሻው የሚቀጥሮ ነት መጀመሪያ ነው የሚባል ቀን የለም ገና። ከተለይ ከአውስትራሊያ ምሳሌ ለመውሰድ አውስትራሊያ ውስጥ ያለው የምርጫ ሂደት ማንኛውም እድሜው ከ18 ዓመት በላይ የሆነ ሰው ምርጫ የመምረጥ የዜግነት ግዴታ ያለበት፣ ያም የሚደረገው ዲሞክራሲ ሙሉ ተሳትፎ የሚኖረው ዜጎች በሙሉ በምርጫ ሂደት ውስጥ ሲጋሩ ነው እና በተለይም በተወሰኑት ሰዎች ብቻ መካሄድ የለበትም ከሚል አኳያ በፕሬዚደንት ባራክ ኦባማም አውስትራሊያን በጎበኙ ጊዜ ይሄ አይነቱ ሲስተም በጣም በጣም ጥሩ እንደሆነ እና በተለይም ይህ አይነት ሲስተም አሜሪካን ሀገር ውስጥ ቢካሄድ ኖሮ በርካታ የሆኑ ችግሮችን ሊቀርፍ እንደሚችል በተለይም አነስተኛ የሆኑ ዝርያ ያሉባቸው ማህበረሰባትን እንደዚሁም ሌሎች ወጣት ቡድኖችንም ዲሞክራሲ መሳተፍ ልምድ ሊያካበት ይችላል። ሁለተኛ ሙሉ በሙሉ የህዝብ ውክልና ተሰቶታል የሚባል መንግስት በዚህ አይነት መንገድ የተመረጠ መንግስት ነው የሚል አድናቆታቸውን ቸራው ሄደዋል። ኢትዮጵያ ውስጥ ይህንን ለማድረግ ቢቻል ጠቀሜታ አይኖረውም ወይ? ከአውስትራሊያን የምርጫ ሞዴል ወስዶ ለወደፊት መጪት ምርጫዎች በታሳቢነት ለማስገ ለማስገባት የምርጫ ቦርድ ቀና መላከት ይኖረዋል። ይህንን ከግምት ውስጥ ለማስገባት በህግ ፍሬምወርኩ ላይ እንግዲህ የተቀመጠ ይሄ ያው ዜጎች መምረጥ ይችላሉ ይላል፣ ግን መምረጥ እንደ መብት ነው የተሰጠው በህግ እንደ ግዴታ አይደለም። በህጉ ላይ የተቀመጠው እንደዛ ነው። ስለዚህ መምረጥን ወደ ግዴታ የማምጣት እንግዲህ እነ ሎንግ ተርም ማድረግ ካለብን ጉዳዮች አንዱ ሊሆን ይችላል። እውነቱን ለመናገር በተሳትፎ በኩል ቅደም እንዳልኩ ከመራጮች ሰባ ሶስት በመቶ አካባቢ መመዝገብ ከሚችለው ሰው መመዝገቡ ብዙ መጥፎ ቁጥር አይደለም ከዛ በላይም ቢሆን ደስ ይለናል በደንብ ማበረታታት እና የፖለቲካ ፓርቲዎች ዘመቻ በተለይ በፓርቲዎች መካከል ያለ ግንኙነት ለሱ የሚያደርጓቸው ቅስቀሳዎች እና የመራጭ ውጡና ተመዝገቡ የሚለው ዘመቻ ደግሞ በጣም ቢጠናከር ከዛም የተሻለ ተሳትፎ የዜጎች ተሳትፎን ማግኘት እንችላለን ብለን ነው የምናስበው በኛ በኩል እንጀነራል እሱን ካበረታታን ምናልባት ሌሎች የአውሮፓ ሀገራት አይነት ላይ ያለውን የሚያጋጥሟቸውን አይነት ችግር ሊያጋጥመን ይችላል። ግን እንደ ኦፕሽን በጣም ምንም ጥያቄ የለውም፣ አስፈላጊ ነው። ዜጎች ምርጫው ላይ መሳተፍ አለባቸው። እነሱ ካልተሳተፉ ሌሎች የሚወስኑላቸው መሪዎቻቸው ናቸው የሚተዳደሩት። ከዛም በተጨማሪ ደግሞ ቴክኒካሊ የመራጮች ትምህርት፣ የመራጮች ጥናት፣ ተመዝገቡ የሚለውን ድምፅ ስጡ የሚለውንም ራሱ በጣም ቀላል ያደርገዋል። ምክንያቱም በህግ የተቀመጠ ኃላፊነት ከሆነ ዜጎች በማበረታቻና በሞቲቬሽን ሳይሆን በህግ በተቀመጠው መሰረት ህጉን ለማክበር ሲሉም ይመዘገባሉ። ስለዚህ ቴክኒካሊም ካየኸው በህግ ማስቀመጡ አብዛኛውን ስራ የሚያቀል ነው። ነገር ግን ከዛ በተጨማሪ ደግሞ እኛ ገር አሁን የምናደርገው አይነት ማበረታታቱን እያበረታታን መራጮቹ ወተው እንዲመዘገቡ ድምጻቸውን ሊሰጡ እያበረታታን ያለን ቁጥር ከፋ የሚባል አይደለም፣ በተለይ ከአውሮፓያኑ ጋር ሲነጻጸ። ቶሊያና ሽመልስ የኢትዮጵያ ብሔራዊ ምርጫ ቦርድ ቃል አቀባይ ስለ ቃለ ምልልሱ እናመሰግናለን። በጣም አመሰግናለሁ ካሳሁን። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረ ገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።